ሞዛምቢክ ላይ የጭነት መኪና ጀርባ ባለ ኮንቴነር ውስጥ ተቆልፎባቸው ለሞት ከተዳረጉት ስልሳ አራት ኢትዮጵያውያን መካከል በሕይወት የተረፉት አስራ አንድ ሰዎች ባለፈው አርብ ወደ አገራቸው ተመልሰዋል። ሲሞን ማርክስ ከአዲስ አበባ ያደረሰንን ዘገባ ስመኝሽ የቆየ ታቀርበዋለች። ተከታታዮቻችን፣ ለዘገባው የተጠቀምነው ምስል የአጃንስ ፍራንስ ፕሬስ ነው። ወደ ዘገባው እንለፍ። የአስራ ስምንት አመት ወጣቱ ደጀኔ ደገፌ ካደገበት የቢሾፍቱ ገጠራማ አካባቢ ለቆ ሲወጣ እቅዱ ከስራ አጥነት ለመላቀቅ እና በደቡብ አፍሪካ ስራ አግኝቶ የሚያገኘውን ገንዘብ ለቤተሰቦቹ ለመላክ ነው። በምትኩ ግን ያጋጠመው ሕይወቱን ሊያሳጣው ነበር። ደጀኔ መጋቢት አስራ አምስት ቀን በሞዛምቢክ ውስጥ ለቀናት አየር በሌለው የእቃ መጫኛ ኮንቴነር ውስጥ ተቆልፎባቸው ከሞት ከተረፉት አስራ አራት ወጣት ኢትዮጵያውያን መሃል አንዱ ነው። በሕገ ወጥ አዘዋዋሪዎች አመቻችነት ከነርሱ ጋር አብረው ሲጓዙ የነበሩ 64 ስደተኞች ኮንቴነር ውስጥ ሕይወታቸው አልፏል። ደጀኔ ለቪኦኤ ሲናገር የሕገ ወጥ አዘዋዋሪዎቹ ደቡብ አፍሪካ እንዲያደርሱት 200 ሺ ብር ከፍሏል። ሞዛምቢክ ከመድረሱ በፊትም ለስድስት ወራት ያክል ያለ ምግብና ያለ ውሃ በጫካ ውስጥ በእግር ተጉዟል። አገሬ በመመለሴ በጣም ደስተኛ ነኝ የሚለው ደጀኔ አሁን ያለው ምርጫ ወደ ትውልድ አገሩ ተመልሶ ሊያገኘው በሚችለው የእርሻ ሰራ ላይ መሰማራት እንደሆነ ያስረዳል። ኦኬ፣ እግዚአብሔር ይመስገን። ያው ደስተኛ የሚሰማኝ ያው ቤተሰቦችም ያው ደስ ብሎ ነኝ። እንደዚህ ኢትዮጵያውያን ያው ወንድማሞቻችን ነው የሞቱት። ያው ጤና መውጣታችን በጣም እያዘነ መጣ ነው ስለ ተራስ ሲሞት በጣም ያው እያመሰገንኩ ነው ሄደው ከዚህ በኋላ ደግሞ እያመሰገን መኖር የምፈልገው አስራ አንዱ ስደተኞች በአዲስ አበባ የኮሮና ቫይረስ ተጠርጣሪዎች ለይቶ ማቆያ ስፍራ ለሁለት ሳምንት ተለይተው ከተቀመጡ በኋላ አርብ እለት ወደ ሀገራቸው እንዲመለሱ ተደርጓል ከተረፉት መሃል ሶስቱ ሞዛምቢክ ውስጥ ባለ ሆስፒታል እርዳታ እየተደረገላቸው ሳለ ማምለጣቸውን የዓለም አቀፉ ስደተኞች ድርጅት አስታውቋል ከኢትዮጵያ ጉዞ የጀመሩት ሰባ ስምንት ወጣቶች ሞዛምቢክ ውስጥ ያለ ቴቴ የተባለ ከተማ ከመድረሳቸው በፊት 4000 ኪሎ ሜትር ያክል በእግርና በጭነት መኪና እያፈራረቁ ተጉዘዋል። ቴቴ ላይ የሚገኝ የፍተሻ ጣቢያ አካባቢ ተዘግቶባቸው የቆዩት ስደተኞች አየር ሲያጥራቸው የጭነት መኪናውን በመደብደብ የእርዳታ ጥሪ ማሰማታቸውን ከሞት ተራፊዎቹ ይናገራሉ። የ19 አመቱ ሙሉጌታ ኤርደሎ የሞዛምቢክ ባለስልጣናት ከጭነት መኪና ውስጥ ሲያወጡት እራሱን አያውቅም ነበር። ያው ከባድ ሁኔታ። እኛም ሞዛምቢክ ከደረሰም በኋላ ምን ምሽት ሁለት ኮል አካባቢ ነው እዛ ካውንትረት ተገባነ እና በግድ ነው ለመግባትም ትይዩት ይጓደኛ አይደለም እና ያ ባዱልዳ ሲመጣ በግድ ነው የገባነው እኛ እዛ ስታንጋው በፊትም የተጎዱት አለ። በጉዳዩ ላይ የኢትዮጵያ ፌዴራል ፖሊስን ለማናገር ያደረግነው ጥረት ባይሳካም የደረሰውን አደጋ ለማጣራት የኢትዮጵያና የሞዛምቢክ ባለስልጣናት በቅንጅት እየሰሩ እንደሆነ በኢትዮጵያ የዓለም አቀፍ ስደተኞች ድርጅት ፕሮግራም አስተባባሪ ወይዘሮ ሳራ ባሻ ያስረዳሉ። የተሻለ ኑሮ ፍለጋ በህገወጥ መንገድ ከሀገር የሚወጡት ኢትዮጵያውያን በአብዛኛው ዕድሜያቸው ከ15 እስከ 35 ይሆናል የሚሉት ወይዘሮ ሳራ ይህን ህገወጥ ዝውውር ለማስቆም የተለያዩ ባለስልጣናት እየሰሩ ቢሆንም ገና ብዙ የሚቀር ነገር አለ ይላሉ። ትስስሩ በጣም ሰፊና ከኢትዮጵያ ያለፈ ነው። በየመንገዱ በጣም ብዙ ህገወጥ አዘዋዋሪዎች አሉ። ስለዚህ የመንግስታት ተቀናጅቶ መስራት በጣም አስፈላጊ ነው። ድንበር ጥበቃን ማጠናከር ህገወጦች በምርመራ የሚከሰሱበትን ህጋዊ መንገድ ማጥበቅና ሌሎች ለምስክሮች ህጋዊ ከለላ መስጠት እጅግ አስፈላጊ ነው። ወይዘሮ ሳራ አክለውም ከመቶ አስር ሚሊዮን በላይ የህዝብ ቁጥር ባለበት ታዳጊ ሀገር ላይ የስርዓት ኢትዮጵያውያን ቁጥር መብዛት የህገወጥ አዘዋዋሪዎችን መንገድ ለማጥፋት የሚሰራውን ስራ አዳጋች አድርጎታል ይላሉ።